የጉራጌ ዞን ማዕከል የሆነችው የወልቂጤ ከተማ ነዋሪዎች ያነሱት የልማት ጥያቄ ፖለቲካዊ ትርጉም እየተሰጠው ነው ሲሉ አንድ የአካባቢው የሀገር ሽማግሌ ተናገሩ። በዚህም ምክንያት ይህንን የልማት ጥያቄ ለማቅረብ የተቋቋመው ኮሚቴ አባላትና ዓላማውን የደገፉ ሌሎች የህብረተሰብ ክፍሎች በስጋት ውስጥ እየኖሩ መሆናቸውን ገልጸዋል። የሀገር ሽማግሌውን አቶ ያሬድ ተክሌን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል። ከሁለት ሳምንታት በፊት ነው በደቡብ ክልል የጉራጌ ዞን ዋና ከተማ በሆነችው ወልቂጤ የስራ ማቆምና ቤት ውስጥ የመቀመጥ አድማ የተጀመረው። በሁለተኛው ቀን ደግሞ ወደ አደባባይ ተቃውሞ መቀየሩ ይታወሳል። ይህንን ተከትሎ ነዋሪዎች ሁለት፣ መንግስት ደግሞ አንድ ሰው መሞቱን ሲገልጹ ሌሎች ደግሞ መቁሰላቸውን አመልክተዋል። ከሶስት ዓመታት በፊት በዚያን ጊዜው ፕሬዝዳንት ግርማ ወልደ ጊዮርጊስ የመሰረት ድንጋይ የተጣለለት የዘመናዊ ሆስፒታል ግንባታ መቆምና ሌሎች የልማትና የመልካም አስተዳደር ጥያቄዎች የዚህ አድማ መነሻዎች ናቸው። የፌዴራሉና የክልሉ መንግስታት በጉዳዩ ላይ ህዝቡን ያወያዩ ቢሆንም እስካሁን መፍትሄ አለመገኘቱንም ነዋሪዎች ይናገራሉ። በአገር ሽማግሌነታቸው ተጋብዘው በወጣቶችና ስፖርት ሚኒስትር ርስቱ ይርዳው በተመራው በዚያ የጥር 26 ስብሰባ ላይ ከተገኙት አንዱ የሕክምና ባለሙያው ያሬት ተክሌ ናቸው። አድማውና ተቃውሞ የተጀመረው ይህ ስብሰባ ውጤት ባለማስገኘቱ እንደሆነ የሚናገሩ አሉ። አድማው ካበቃ በኋላ እርሳቸውን ጨምሮ ጥያቄውን ባነሱና በደገፉ የህብረተሰብ ክፍሎች ላይ ከፍተኛ ጫናና ክትትል እየተደረገ መሆኑን የአገር ሽማግሌው አቶ ያሬድ ለአሜሪካ ድምፅ አብራርተዋል። ቤቴ ድረስ ታጣቂ መጣ። መቼ ማለት ነው? በዛሬ አምስት ቀን ከወረዳ ተልክ ያለሁ ብሎ ሌላ ደግሞ የፖለቲካ ባለሙያ መጣ። እሱ ከጓሮ በኩል መጣ፣ ታጣቂው በበር በኩል ቆመ። ናውጣ ተባለሁ። ምንድን ነው ስንል በአሁኑ አዲሱ አዋጅ መሰረት ማንንም የጠረጠርነው ሰው መጠየቅ ስለምንችል ልንጠይቅ እንፈልጋለን ብሎ መጡ። እንግዲህ ከዚህ የበለጠ ስጋት፣ ቀጥሎ ያለውን ስጋት ማየት ይቻላል ባለቤቴ ተረበሸች፣ ቤተሰብ ተረበሸ። ምን መጣብን እስከሚል እና ምንድን ነው ብዬ ደግሞ ዞን ስመጣ ዞን አንተን አንፈልግም ብሎ ሲያገለኝ፣ ቀደም እንፈልግሃለን ብሎ ሳልፈልገው ፈልጎኝ ጠራኝ። ነገር ግን በቴሌቪዥን ተላልፏል፣ ይኸው አሁንም ማየት ይቻላል። እኔ ያልኩት አናውቅም። ፕሬዚደንት ግርማ ወልደ ጊዮርጊስ ኮሚቴ ስጡንና እናነጋግራቸው ሲሉ የለም፣ ፕሬዚደንት ግርማ ወልደ ጊዮርጊስ በግላቸው መጥተው ያደረጉት የመሰረት ድንጋይ አይደለም። መልሱ መሆን ያለበት ተቋማዊ መልስ ነው መሆን ያለበት። እሳቸውን የሚተካው መንግስት በአካል አለ። ስለዚህ ይህንን ህዝብ ይቅርታ መጠየቅ የሚገባውና መንግስት ችግር ሊኖርበት ስለሚችል በቅደም ተከተል በልማት ቅደም ተከተል አጀንዳዬ አሁን አያደርሰኝምና ታገሱኝ ሊል የሚችለው ያው መንግስት ስለሆነ እሳቸው ጠቅላይ ሚኒስትሩ ሲመጡ ህዝቡን ቢያነጋግሩ ይሻላል ከማለት ውጭ የተናገርኩት ነገር የለም። ህዝቡ ይህንን አምነው ተነስቷል። ይህንን እንደ አመፅና እንደ ፖለቲካ ተልኮ አራማጅ ተደርጌ ተፈርጅ ካልሆነ በስተቀር ታጣቂ ቤት ድረስ የሚላክበት አንድም ምክንያት አልነበረም። ስለዚህ የልማቱ ጥያቄ አሁን ፖለቲካዊ ትርጉም እንዲኖረው እየተደረገ ነው። በዞኑ አስተዳደር በክልሉ መንግስት እያሉ ነው። እውነት ነው እና አሁንም ወጣቶችን ማሳደዱ አልቆመም። አጀንዳ የልማት ከነበረ ከሆነ ክቡር አቶ ረስቱ ይሄ ጥያቄ ትክክለኛ ጥያቄ ነው ያሉ የነበረ ከሆነ እናንተም እንዳያችሁት በቴሌቪዥን አቶ መሐመድ ኮርንማም ትክክል ጥያቄ ነው ያለ ከሆነ ትክክል ጥያቄ ያነሳ ሰው አይታሰርም። ትክክል ጥያቄ ያነሳ ሰው አይገደልም። ትክክል ጥያቄ ያነሳ ሰው አይታደንም። አሁን ማደሉ ተጧጡፏል። የማሰሩ ሂደትም ቀጥሏል። የማስበርገግና የማሸቅማቀቅ ሥራም አሁን ከነገርኩ ከኔ ህይወት አኳያ ተነስተህ የምታየው እውነት በመኖሩ ይህ ስጋት በአካባቢው እያንዣበበ ነው ያለው። አሁን ማሳደዱም ቀጥለዋል። ወጣቶችን ማሰሩም ሌላውንም ብለውኛል። ለምሳሌ በቅርቡ በዚህ ሰሞን የታሰሩ አሉ። ወጣቶች አቃለው ኮሚቴዎቹ ሽሽት ላይ እንዳሉ ወይ ደግሞ ኮሚቴዎቹ በመስጋት ለደህንነታቸው ከአካባቢው እንደራቁ ሰምተናል። ሌሎችም አሉ በዚህ መንገድ ስጋት ውስጥ የገቡ ማለት ነው፣ ወይ እየታሰሩ ያሉ ሰዎች አሉ። አንዱ ሲነካ ሌላውም ስጋት ውስጥ መግባቱ የማይቀር ነው ከስነ ልቦና አኳያ። ነገር ግን አሁን የኔ ዋናው ዓላማ የሚያተኩረው ወታደር ተልኮ መጠየቅ፣ የአንድ ወጣት ማሳደድ፣ ይህንን የሰማው ህዝብ መረጋጋቱ አይኖረውምና እምነት አያድርበትምና መልሶ ወደ ሰላም ለማምጣት ይህን እንዲቋረጥና ሰላማዊ የሆነው ወጣቶቹ በሚፈልጉት ልክ፣ ሽማግሎቹ በሚፈልጉት ልክ፣ ነዋሪ በሚፈልጉት ልክ አስተዳዳሪው እኮ ሶሻል ሳይንስ ምሁራን እንደሚሉት ህዝብ ውቅያኖስ ነው የምንል ከሆነና መሪ አሳ ነው የምንል ከሆነ አሳው ከህዝብ ጋር ሊኖር የሚችለው ውቅያኖሱ ጤናማ ሲያደርገው ነው። ውቅያኖሱ ጤናማ ካልሆነ አሳውም አይበጀውም። ስለዚህ ጤናማ ስራ እንድንሰራ ህዝብና ዞኑን ሊያስተባብር በሚችል መልኩ የአቶ መሐመድ ኮርንማ አቋም እንደገና ሊቃኙት እንደሚገባ ይታየኛልና ህዝቡን አስተባብረው አባቶቻችን ማስተባብረውን ያለ ጠመንጃ ነው የጉራጌ መንገድ ስራ ድርጅትን ያህል ነገር የመሰረቱት። አስተባብረው፣ አሳምነው፣ አመስግነው፣ ሲሰድቧቸው አመስግነው ነውና እሱም የዚ አይነት ወደ ሰፊ ባህሪ ወርሶ ከአባቶቻችን የወሰደው ቁም ነገር ስራ ላይ ሊተገብረው የሚችል ታሪካዊ የሆነ አጋጣሚ ላይ ስለሚገኝ ይህን ለማሳሰብ ጭምር ነው የማሰሩ ጉዳይ አቁሞ የታሰሩትም እንዲገቡ አድርጎ ወጣቶቹም ምህረት ሰጥቷቸው እንደ አጥፊው በጥፋቱ ልክ ህግ ሊመዝነው ስለሚችል ማን አጠፋው ለብቻ ሆኖ ሰበብና ውጤቶች ሊመዘኑ የሚችሉበት አግባብ ይፈጠር። በስሜት ህዝቡን አናስበርግገው። ሌሎች ወጣቶች እንዲሰደዱ አይደረግ፣ ውጤቱ ጥሩ ስለማይሆን ያለው አንድ ዞን መቀመጫ ይሁን እንጂ ወረዳዎች አስራ ሶስት ናቸው አስራ ሶስቱም ወረዳዎች የሚያካልል ጥቅም ነው እየተነካ ያለው ይሄ እኔም ጥቅም ተነክቷል ብሎ ሌላም ወረዳ እንትን ቢል እያንዳንዱ እያሰርን ችግር ስለማንፈታ እያንዳንዱ እያሳደድን ችግር ስለማንፈታ እያንዳንዱ እየገደልን ችግር ስለማንፈታ በዚህ ታሪካዊ አጋጣሚ ህዝብ ሀብት ነው እስከተባለ ድረስ ሀብት ባይባክን ጥሩ ነው ህዝብ ባይበረግግ ጥሩ ነው የማሳደዱ ሁኔታ ቢቆም ጥሩ ነው ለማለት ነው። ለማሳሰብ የመጣው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ቀደም ሲል በሰጠው ምላሽ እስካሁን የታሰሩት በደረቅ ወንጀል የተጠረጠሩ ብቻ ናቸው ብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ምክትል ኃላፊ አቶ ሰሙ ንጉሼ ነው እንዳሉት የልማት ኮሚቴውን አባላትም ሆነ ሌሎችን ለማሰር ውሳኔ ስለመኖሩ የተለየ መረጃ የላቸውም። ለአሜሪካ ድምጽ ሬዲዮ እስክንድር ፍራዮ ከአዲስ አበባ